ስፖርት። የሳምንቱን ዋና ዋና የስፖርት ዘገባ ይዘን ቀርበናል። አብራችሁን ቆዩ። ከ60ኛው የካፍ ምስረታ በዓል ጋር ተያይዞ የሚከበረው የአፍሪካ እግር ኳስ ፌዴሬሽን ካፍ 39ኛ መደበኛ ጠቅላላ ጉባኤ በያዝነው ሳምንት መጨረሻ በአዲስ አበባ ይካሄዳል። በዚህ ስብሰባ የዓለም እግር ኳስ ማህበር መሪ ጆኒ ኢንፋንቲኖ፣ ጸሐፊዋ ፋቶማ ሳሞራ እና ሌሎች 400 የሚጠጉ የአህጉሩ የስፖርት ባለስልጣናት እንደሚገኙ የህዝብ ግንኙነት ኃላፊው አቶ ወንድምኩን ለዶቼቬሌ በስልክ ገልጸዋል።

ለእንግዶቻችን በተለይ ደግሞ ከአራት መቶ በላይ ለሚሆኑ የጉባኤ ተሳታፊዎች እና እንግዶች እንዲሁም ሌሎች ታዋቂ ሰዎች ወደ አራት መቶ ሀያ ቪዛ ተዘጋጅቶላቸዋል። ቪዛውን በኤርፖርት እና በኤምባሲያቸው እንዲያገኙ በኢሚግሬሽንና በውጭ ጉዳይ ሚኒስቴር በኩል አስፈላጊ ዝግጅት ተዘራል። ከዚህ በተጨማሪ በተለይ እንግዶቻችን በሚያቅባቸው ሆቴሎች በሙሉ ከፍተኛ የጠጥታ ስራ ተደርገዋል። ከሚዲያ በተለይ በአለም ላይ ከአንድ መቶ ሀያ በላይ የሚሆኑ ከዋና ዋና ችካቴ ራት ሚሚሚያንሳሰ ጨምሮ ከሁሉም የዓለም ሀገራት የሚመጡ አንድ መቶ ሀያ ጋዜጠኞችን ዝግጅታችንን ለመቀበልን ጠላቀናል። በአጠቃላይ እንግዶቻችን በአዲስ አበባ ሁኔታቸው በተለያዩ ሶፍት ሆቴሎች፣ በኢንተርኮንቲኔንታል ሆቴል ይስተናገዳሉ። የተለያዩ የኮሚኒቲ ፕሮግራሞችን

ማታ አስራ አራት ቀን የካፍ ስራ አስፈጻሚ ኮሚቴ አባላት በቅዱስ ጊዮርጊስ አካዳሚ ጉብኝት ያደርጋሉ። በቅዱስ ጊዮርጊስ አካዳሚ ጉብኝት ካደረጉ በኋላ ተመልሰው ለዚሁ ሲባል የተዘጋጀ በተለይም ከጥሳለ የኮንፌዴሬሽን ምሰፈጋ የተያዘ ፊልም እንዲያዩ ይደረጋል። ከዚያ በማግስቱ በስልጣኛው የካፍ ስተማ ያተኮረ የውይይት መድረክ በአፍሪካ ይካሄዳል። በመጨረሻም በአስራ ስድስት የሚጠበቀው ትልቁ ጉባኤ ይካሄዳል። እንደዚሁም በካፍ ደረጃ የፊፋ ተወካዮች የሚመረጡበት ነው። በዋናነት ደግሞ የካፍ ፕሬዝዳንት ምርጫ የሚካሄድበት ስለሆነ በጉጉት ይጠበቃል። የካፍ ፕሬዚዳንት በተመለከተ ግን የኛ ስራ አስፈጻሚ ኮሚቴ ገና ጥዋት ውሳኔ አልሰጠም። የምስራቅ አፍሪካ እግር ኳስን በኃላፊነት ለመምራት ኢትዮጵያ የእግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁነዲን ባሻን በእጩነት አቅርባለች። ፕሬዚዳንቱ የምረጡኝ ዘመቻቸውን በተለያዩ ሀገሮች አካሂደዋል። ምናልባት ኢትዮጵያ በአፍሪካ እግር ኳስ አመራር ውስጥ ለመካፈል አሁን እድል ይኖራታል ሲሉ የህዝብ ግንኙነቱ ገልጠዋል። ሀያ ስድስተኛ ሳምንቱን በያዘው በእንግሊዝ ፕሪምየር ሊግ ቶትንሃም ኤቨርተንን ሁለት ለአንድ ስረድቷል። ወደ ሰንደርላንድ የተጓዘው ቼልሲ ሰንደርላንድን ሁለት ለዜሮ አሸንፏል። ቅዳሜ ማንቸስተር ዩናይትድ ከቦርማውስ አንድ ለአንድ በሆነ ውጤት ተለያይቶ ነጥብ ተጋርቶ ወጥቷል። ሌስተር በእንግሊዝ እግር ኳስ ታሪክ በፕሪምየር ሊግ ጨዋታ ታምራዊ ታሪክ የሰሩትን ጣሊያናዊ አሰልጣኙን ክላውዲዮ ራኒየሩን ከስራ ካባረረ በኋላ ድል ቀንቶታል። ድል ማድረግ የጀመሩት ቸልሲዎች ሀል ሲቲን ሶስት ለአንድ አሸንፈዋል። የፕሪምየር ሊጉን በአስር ነጥብ ልዩነት በመምራት ባለፈው ዓመት የዋንጫ ባለቤት የሆኑት ሌስተሮች የወራጅ ቀጠናውን በአምስት ነጥብ ልዩነት ርቀውታል። ለአሰልጣኙ ከስራ መባረር ተጫዋቾቹ እጅ ያለበት የሚባለውን ተጫዋቾቹ ቢያስተባብሉም አሰልጣኙ ከለቀቀ በኋላ ያሳዩት ድል እውነታዊነቱን አረጋግጦታል። ስቶክ ሲቲ ሚድልስቦሮን ሁለት ለዜሮ ረጥቷል። ስዋን ሲቲ በርንሌይን ሶስት ለሁለት አሸንፏል። ዋትፈርድ በሳውዝሃምፕተን በሜዳው አራት ለሶስት ተሸንፏል። ክሪስታል ፓላስ ዌስት ብሮምን ሁለት ለዜሮ ረጥቷል። አርሰናልን ያስተናገደው ሊቨርፑል ሶስት ለአንድ አሸንፏል። ከረፍት በፊት ሙሉ በሙሉ ጨዋታውን በበላይነት ይዘውት የቆዩት ሊቨርፑሎች ሁለት ለዜሮ በመብራት ነበር የመጀመሪያውን ግማሽ ያጠናቀቁት። ከረፍት መልስ አርሰናሎች በሜዳው ውስጥ ያሉ ቢመስሉም በተሻለ እንቅስቃሴ ኳስ ከመረብ ማገናኘት የቻሉት አንድ ጊዜ ነበር። ሊቨርፑሎች መልሰው የበላይነትን በመያዝ ሶስት ለአንድ በማሸነፍ ድል አድርገዋል። በ27ተኛው እንግሊዝ ፕሪምየር ሊግ አንድ ተስተካካይ ጨዋታ የሚቀረው ቸልሲ በ63 ነጥብ ሲመራ፣ ቶትንሃም በ56 ነጥብ ሁለተኛ ነው። ማንቸስተር ሲቲ አንድ ጨዋታ እየቀረው በ55 ነጥብ ሶስተኛ ነው። ሊቨርፑል በ52 ነጥብ አራተኛ ሆኖ ይከተላል። ሚድልስቦሮ፣ ሀል ሲቲ ና ሰንደርላንድ በወራጅ ቀጠና ውስጥ የተቀመጡ ናቸው። የጀርመን ቡንዲስሊጋ ሃምቡርግ ሃርታን አንድ ለዜሮ ፍራይበርግ ፍራንክፈርትን በሜዳ ሁለት ለአንድ የረቱበት ጨዋታ የተካሄደው ትናንት ነበር። ቅዳሜ ዕለት የቡንደስሊጋው መሪ ባየር ሙኒክ እንደተለመደው ተጋጣሚውን ኮለንን ድል አድርጓል፣ ሶስት ለዜሮ። በጨዋታው ድል ያደረገው ባየር ሙኒክ የቡንደስሊጋውን 23ተኛ ሳምንት ጨዋታ በሰባት ነጥብ ብልጫ በ56 ነጥብ እየመራ ይገኛል። ማይንስ ከቮልፍስበርግ አንድ ለአንድ ተለያይቶ ነጥብ ተጋርቶ ወጥቷል። ቦሩሲያ ዶርትመንድ ባየር ሊቨርኩሰንን ስድስት ለሁለት በሆነ ሰፊ ውጤት ረቷል። ቬደር ብሬመን ደርምሽታድን ሁለት ዜሮ ሲያሸንፍ ሆፍንሃም ኢንጉሽታድን አምስት ለሁለት ተረቷል። ግላድባህ ሻልካን አራት ለሁለት አሸንፏል። በ2 ሶስተኛው የጀርመን ቡንደስ ሊጋ የደረጃ ሰንጠረዥ ባየር ሙኒክ በ ሃምሳ ስድስት ነጥብ ሲመራ ሊፕዚንግ በ አርባ ዘጠኝ ነጥብ ሁለተኛ ነው። ቦሩሲያ ዶርትመንድ በ አርባ ሶስት ነጥብ ሶስተኛ ሆኖ ይከተላል። ሆፍንሃም በ አርባ አንድ ነጥብ አራተኛ ሆኖ ይገኛል። ሃምቡርግ ኢንጉሽታድና ደርምሽታድ በ20 በ18 ና በ12 ነጥብ በመያዝ ከ16 እስከ 18 ያለውን ደረጃ ይዘዋል። የስፔን ላሊጋ በስፔን ላሊጋ 26ኛ ሳምንት ጨዋታ አትሌቲኮ ማድሪድ ላስ ፓልማስና አትሌቲኮ ቤልባኦ ትላንት ተጋጣሚዎቻቸውን ያሸነፉ ቡድኖች ናቸው። አትሌቲኮ ማድሪድ ቫሌንሲያን 3 ለ0 ሲያሸንፍ፣ ላስ ፓልማስ ኦሳሱናን 5 ለ0 ረጥቷል። አትሌቲኮ ቤልባኦ ደግሞ ማላጋን 1 ለ0 በመርታት 3 ነጥብ ወስዷል። ቅዳሜ ባርሴሎና ሴልታ ቪጎን 5 ለ0 በሆነ ውጤት ሲያሸንፍ፣ መሲ ሁለት ጎሎቹን አስመዝግቧል። ሪያል ማድሪድ ኢብራን አራት ለ1 አሸንፏል። እስካሁን በተደረጉ 26 የላሊጋ ጨዋታዎች ባርሴሎ ባርሴሎና በ6 ነጥብ ላሊጋውን ሲመራ ተስተካካይ ጨዋታ የሚቀራቸው ሪያል ማድሪድ እና ሲቪላ በ59 ነጥብ ና በ55 ነጥብ ሁለተኛ ና ሶስተኛ ደረጃ ላይ ናቸው። ሪያል ሶሴዳድ በ46 ነጥብ አራተኛ፣ አትሌቲኮ ማድሪድ በ46 ነጥብ አምስተኛ ናቸው። የሜዳ ቴኒስ በዱባይ በተካሄደ የሜዳ ቴኒስ አንዲ መሪ ተጋጣሚውን ፈርናንዶን ስድስት ለሶስት ና ስድስት ለሁለት በአጠቃላይ ሁለት ለዜሮ በማሸነፍ ዋንጫ ባለቤት ሆኗል። በሜክሲኮ ኦፕን ቅዳሜ ዕለት ኮሪ ራፌል ናዳልን ስድስት ለሶስት ና ሰባት ለስድስት በሆነ አጠቃላይ ሁለት ለዜሮ ውጤት ራፌል ናዳልን አሸንፏል። ለሳምንቱ ያዘጋጀነውን የስፖርት ዘገባ ከማጠቃለላችን በፊት በምጩ ሳምንት የሚካሄዱትን የስፖርት አይነቶች እንጠቁማችሁ። ዛሬ ማምሻውን ቼልሲ ከዌስት ብሮም ሲጫወት፣ በአውሮፓ ሻምፒዮንስ ሊግ ነገ ማክሰኞ አርሰናል ከቫየር ሙኒክ ናፖሊ ከሪያል ማድሪድ ይጫወታሉ። ሮብ ባርሴሎና ከፓሪሲን ጀርመን ሲጫወት ቦርሲያ ዶርትመን ከቤኒፊካ ይጫወታሉ። በያዝነው ሳምንት ሁለት የተለያዩ በተለያየ ከተማ የሚካሄዱ ሁለት የሜዳ ቴንስ ውድድሮች አሉ። የህንድ ኦፕን የሜዳ ቴንስ ውድድርና፣ የካሊፎርኒያ የሜዳ ቴንስ ውድድር። ለዛሬ ያዘጋጀነው ሳምንታዊ ስፖርት ዘገባ ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት።